ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን አሁን ጀመረ። የትግራይ ጊዜያዊ አስተዳደር የአዲስ ሹሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለሁ አለ። መራሕትና በቲ ዝኣተኹምልና ቃል መሰረት ኣብ ቦታትና ኣይትስግኡ ናብ ግጭት መሪዎቻችን አባቶች አትስጉ ወደ ግጭት አንገባም ብላችኋል። ቃል በገባችሁልን መሰረት ልዩነቶቻችሁን በውይይት እንድትፈቱ አደራ እያልን ልዩነትን ከሚያባብሱ መግለጫዎች እንድትታቀቡ ጥሪ እናቀርባለን። ቀደም ሲል የሰማችኋቸው በክልሉ የሚገኙ የኦርቶዶክስ ተዋሕዶ ሃይማኖት አባቶች የጊዜያዊ አስተዳደሩና የህወት አመራሮች ልዩነትን ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ካቀረቡት ጥሪ መካከል ነበር። ሙሉ ዘገባው በዜናው መጽሔት ይቀርባል። ሰላም፣ ጤና ይስጥልን አድማጮች እንደምናመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ ቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ አብራችሁን እንድትቆዩ እንጋብዛለን። አሁን ለዓለም ዜናዎቹ ወደ እንግዶ ወልዴ መራቸዋለሁ። በድጋሚ እንደምናመሻችው የትግራይ ጊዜያዊ አስተዳደር የአዲስ ሽሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለው ማለቱ፣ በማኅበራዊ ሚዲያ የወጡ ምስሎች በሱዳን የጦር ወንጀል መፈጸማቸውን ያመለክታሉ ሲል ሂውማን ራይትስ ዋች ማስታወቁ፣ እንዲሁም እንግሊዝ ኢትዮጵያን ጨምሮ ከ11 ሀገራት የገቡ ፍልሰተኞችን የማስወጣት ሥራዋን አጠናክራ እንደምትቀጥል አስታወቀች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የትግራይ ጊዜያዊ አስተዳደር የአዲስ ሽሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳሉ ብሏል። በመንግስታዊ መዋቅሩ ላይ ማስተካከያ እያደረገ መሆኑን ያስታወቀው የትግራይ ጊዜያዊ አስተዳደር የአዲስ ኃላፊዎችን ምደባ ጨምሮ የጊዜያዊ አስተዳደሩን ተግባራት የሚያደናቅፉ አካላትን በሕግ እንደሚጠይቅና እንቅፋት ከመፍጠር እንዲቆጠቡም አስጠንቅቋል። የክልሉ ጊዜያዊ አስተዳደር ትላንት ረቡዕ ማምሻውን ባወጣው መግለጫ ሕዝቡን ፈጣን ቀልጣፋና ውጤታማ በሆነ መንገድ ለማገልገል ከላይ እስከታች የሚያደርገውን ክልላዊ መዋቅር ማስተካከያ አጠናክሮ ይቀጥላል ብሏል። ይህ በእንዲህ እንዳለ በክልሉ የሚገኙ የኦርቶዶክስ ተዋሕዶ ሃይማኖት አባቶች የጊዜያዊ አስተዳደሩና የህወሓት አመራሮች ልዩነት ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ጥሪ አቅርበዋል። አድማጮች፣ የዚህ ዜና ዝርዝር በመጽሔት ዝግጅታችን በስፋት ይቀርባል። የጅምላ ግድያ ማሰቃየትና አስክሬን መቆራረጥ ጨምሮ ሌሎችንም የጦር ወንጀሎች በሱዳን ሁለቱም ተፋላሚ ወገኖች ፈጽመዋል ሲል የሰብአዊ መብት ድርጅቱ ሂማን ራይትስ ዎች ዛሬ ሐሙስ አስታውቋል። መሠረቱን በኒውዮርክ ያደረገው የመብት ድርጅት በማኅበራዊ ሚዲያ የሚወጡ ምስሎችን መመርመሩን እና ቢያንስ አርባ የሚሆኑ ሰዎች በጅምላ መገደላቸውን እንዲሁም አስራ ስምንት የሚሆኑ ታጋቾች ደግሞ ስቃይና አጉል አያያዝ እንደተፈጸመባቸው አስታውቋል። ሀያ የሚሆኑ ቪዲዮዎችን መርምር ያለው ሂማን ራይትስ ዎች በዘጠኙ ቪዲዮዎች ላይ ቢያንስ ስምንት የሚሆኑ አስከሬኖች በአብዛኛው ወታደራዊ መለዮ በለበሱ ሰዎች ሲቆራረጡ አመልክተዋል ብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእንግሊዝ መንግስት መደበኛ ያልሆኑ ፍልሰተኞች የሚላቸውን ከሀገር የማስወጣቱን ስራ በከፍተኛ ደረጃ እንደሚጨምር ዛሬ አስታውቋል። የአገር ውስጥ ጉዳይ ሚኒስቴር የግል ኮንትራክተሮች ፍልሰተኞቹን ወደ መጡበት ሀገር በመመለስ ስራ ላይ እንዲሰማሩ ማስታወቂያ አውጥተዋል። 197 ሚሊዮን ዶላር የተመደበለት ፕሮግራም ከኢትዮጵያ፣ ኢራቅ፣ አልቤኒያ ባንግላዴሽ፣ ጋና፣ ህንድ፣ ጀማይካ፣ ናይጄሪያ፣ ፓኪስታን፣ ቪየትናም እና ዚምባብዌ የመጡ ፍልሰተኞችን ወደ ሀገራቸው ለመመለስ ያቀደ ነው። ኮንትራክተሮቹ የምግብ አቅርቦት በማዳረስና የቤተሰብ አባላትን በማፈላለግ እንዲሁም ለፍልሰተኞቹ ስራ በማፈለግ እንደሚረዱ የሀገር ውስጥ ጉዳይ ሚኒስቴር ባወጣው ማስታወቂያ ላይ ተመልክተዋል። ከዚህ ቀደም የእንግሊዝ መንግስት ከእንደ አውሮፓውያን አቆጣጠር ጥር ወር 2022 በኋላ በፈረንሳይ አድርገው ወደ ሀገሪቱ የገቡ ፍልሰተኞችን ወደ ሩዋንዳ ለመመለስ የአወጣው እቅድ በፓርላማው ቢጸድቅም በፍርድ ቤት የሕግ ሙግት ስለገጠመው እስካሁን ተግባራዊ አልሆነም። በካሜሩን የ91 ዓመቱ ፕሬዚዳንት ፖል ቢያ በመጪው ዓመት በሚደረገው ምርጫ በድጋሚ እንደሚወዳደሩ እየተነገረ ባለበት ወቅት በጋዜጠኞች ላይ የሚደርሰው ጥቃት በመጨመር ላይ ነው። ባለፉት ሦስት ሳምንታት ውስጥ ስድስት ጋዜጠኞች በታጣቂዎች ጥቃት የደረሰባቸው ሲሆን በርካታ ጋዜጠኞችና የሬዲዮ ጣቢያዎች እንዲዘጉ ታዘዋል። በካሜሩን የሚዲያ ባለሙያዎች ትስስር እንዳለው አራት የሚሆኑ አባላቱ ጠመንጃና ገጀራ በታጠቁ ኃይሎች በመዲናዋ ያውንዴ ጥቃት ደርሶባቸዋል። በአካል ላይ ከሚደርሰው ጥቃት በተጨማሪ ካሜሩን ለመጪው ዓመት ምርጫ የተዘጋጀች ባለችበት ወቅት በሚዲያ ባለሙያዎች ላይ የሚደርሰው አፈና በመጨመር ላይ ነው ተብሏል። ቢያ ለረጅም ጊዜ በስልጣን መቆየታቸውን የሚተቹ የሚዲያ ድርጅቶችን የቢያ ደጋፊዎችና ሚኒስትሮቻቸው እያስፈራሩ መሆኑንም የቪኦኤው ሞኪ ንዜካ ከያውንዴ የላከው ዘገባ አመልክቷል። በመጨረሻም የአሜሪካው ፕሬዚደንት ጆ ባይደን ከቻይናው ፕሬዚደንት ሺጂንፒንግ ጋር በቅርብ ሳምንታት ውስጥ ተገናኝተው መነጋገር እንደሚሹ ቻይናን በመጎብኘት ላይ ያሉት የዋይት ሀውስ ከፍተኛ አማካሪ ለሺጂንፒንግ ገልጸውላቸዋል። ከንተራፓን አቆጣጠር 2016 ወዲህ ቻይናን የጎበኙ የመጀመሪያው የዋይት ሀውስ ብሔራዊ የጸጥታ አማካሪ የሆኑት ጄክ ሰለቨን ለሶስት ቀናት በሀገሪቱ ያደረጉትን ጉብኝት ባጠናቀቁበት በዛሬ እለት ነበር ፕሬዚደንት ባይደን ከሺጂንፒንግ ጋር በቅርብ ጊዜያት ውስጥ ለመነጋገር እንደሚሹ ያስታወቁት የሰልቨን ጉብኝት የመጣው ቻይና የአሜሪካ አጋር ከሆኑት ጃፓን እና ፊሊፒንስ ጋራ ከፍተኛ ውጥረት ውስጥ ባለችበት ወቅት ነው። ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተጠቃሏል። ወደ ደረጀ ደስታ አመራቸው አሉ። እንግዱ ወልደን ለአለም ዜናዎቹ አመሰግናለሁ አድማጮች በመከታተል ላይ ያላችሁት የሐሙስ ምሽት የስርጭታችን ነው ስርጭታችንን ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዳት ቪኤ ኒውስ ዳት ካም በፌስቡክ ቪኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ ፕሮግራሙን በመምራት አብሬያችሁ ማመሸው ደረጀ ደስታ ነኝ ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች ዋና አዘጋጃችን ታየናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። የህወሀት አመራሮች ልዩነትን ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ካቀረቡት ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር የአዲስ ሹሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለው አለ። በመንግስታዊ መዋቅሩ ላይ ማስተካከያ እያደረገ መሆኑን ያስታወቀው የትግራይ ጊዜያዊ አስተዳደር የአዲስ ኃላፊዎችን ምደባ ጨምሮ የጊዜያዊ አስተዳደሩን ተግባራት የሚያደናቅፉትን አካላትን በሕግ ጠይቃለሁ እንቅፋት ከመፍጠር ይቆጠቡ ሲል አስጠነቀቀ። የክልሉ ጊዜያዊ አስተዳደር ትላንት ረቡዕ ማምሻውን ባወጣው መግለጫ ህዝቡ ፈጣን፣ ቀልጣፋና ውጤታማ በሆነ መንገድ ለማገልገል ከላይ እስከታች የሚያደርገውን ክልላዊ የመዋቅር ማስተካከያ አጠናክሮ ይቀጥላል ብሏል። ይህ በእንዲህ እንዳለ በክልሉ የሚገኙ የኦርቶዶክስ ተዋህዶ ሃይማኖት አባቶች የጊዜያዊ አስተዳደሩና የህወሓት አመራሮች ልዩነትን ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ጥሪ አቅርበዋል። ሙልጌታ አጽባ ከላይ እስከታች ባለው የአስተዳደር እርከን ላይ እያደረገ የሚገኘውን የመዋቅር ማስተካከያ አጠናክሮ እንደሚቀጥል ያስታወቀው የትግራይ ክልል ጊዜያዊ አስተዳደር ሂደቱን በሚያደናቅፍ ማንኛውም አካል ላይ ሕጋዊ አሰራርን በመከተል ተጠያቂ የሚሆኑበትን እርምጃ እንደሚወስድ በውጭም ሆነ በሀገር ውስጥ ያለው ሕዝባችን እንዲያውቅልን እንፈልጋለን ሲል አስጠንቅቋል። የጊዜያዊ አስተዳደሩ ፕሬዚደንት ጽህፈት ቤት ትላንት ረቡዕ ነሐሴ 22 ቀን 2016 ዓ ም ማምሻውን ለትግራይ ሕዝብ በሚል ርዕስ ባወጣው መግለጫው በህዝባዊ ወያነ ሐርነት ትግራይ ላይ ህወሓት አመራሮች መካከል በተፈጠረ የስልጣን ሽኩቻ ምክንያት ጊዜያዊ አስተዳደሩ ስራዎቹን በሚገባ መፈጸም አልቻለም በማለት አንስቷል። የትግራይ ህዝብ የራስን ዕድል በራስ የመወሰን መብት እንዲከበር አበይት ስራዎች ለመፈጸም ጥረት በሚደረግበት ጊዜ ህገወጥ ጉባኤ ያካሄደውን ቡድን ትግራይን ስርዓት አልባ ለማድረግ እየሰራ ነው በማለት ከሷል። የፕሬዚደንቱ ጽህፈት ቤት በጊዜያዊ አስተዳደሩ እየተካሄደ ነው ያለው የመዋቅር ማስተካከያ የክልሉን ህዝብ ፈጣን፣ ቀልጣፋና ውጤታማ በሆነ መንገድ ለማገልገል ያለመ ነው ብሏል። በመግለጫው የህወሀት ጽህፈት ቤት በጊዜያዊ አስተዳደሩ የሚደረግ ነባር ኃላፊዎች ሽረት ተፈ ሚ እንደማይሆንና አዲስ ኃላፊዎች ሹመትም ተቀባይነት እንደማይኖረው በመግለጽ ለሁሉም የዞንና የወረዳ ጽህፈት ቤቶች ደብዳቤ መላኩ ይታወሳል። በሌላ በኩል በክልሉ የሰሜናዊ ምዕራብ ዞን ህወሓት ጽፈት ቤት ባወጣው መግለጫ በቅርቡ የዞኑ አስተዳዳሪ ሆነው በአቶ ጌታቸው ረዳ የተሾሙትን አቶ ተክላይ ፍቃዱን እንደማይቀበሉ አስታውቀዋል። የህወሓትን ህግና ደንብ የጣሳ አካሄድ ነው በማለት የአስተዳደሩን ምደባ የተቃወመው የዞኑ የፓርቲ ጽፈት ቤት ሿሚዎቹም በአስራ አራተኛ የፓርቲ ጉባኤ የታገዱና ህወሓትን የማይወክሉ ሰዎች መሆናቸው ምድባቸው ተፈጻሚነት አይኖረውም በማለት ምክንያቱን በመግለጫው አስረድቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ባህርዳ ባለፈው ነሐሴ 15 ቀን 2016 ዓ.ም ከዞን እስከ ክፍለ ከተማ ያሉ የክልሉ መንግስት መዋቅሮች የፕሬዝደንቱ ጽህፈት ቤት የማያውቀውን ስብሰባ እንዳያደርጉ ያስተላለፉትን መመሪያ ያስታወሰው የሰሜን ምዕራብ ትግራይ ዞን ህወሓት ጽህፈት ቤት መመሪያው ያልተማከለ የአስተዳደር መርህና ህገ መንግስቱን የሚጻረር በመሆኑ መስተካከል ይኖርበታል ብሏል በመግለጫው። በተያያዘ ዜና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተለይተው የራሳቸው ክልላዊ ቤተ ክህነት መመስረታቸው ያስታወቁት የመንበረ ሰላማ ከሳት ብርሃን ጠቅላይ ቤተ ክህነት አባቶች በዛሬው ዕለት በሰጡት መግለጫ የክልሉ ህዝብ ችግር ውስጥ በሚገኝበት፣ እንዲሁም የክልሉ አስተዳደራዊ ወሰን ቅድመ ጦርነት ወደነበረበት ይዞታ ሳይመለስ የህወሀት አመራሮች የፈጠሩት ልዩነት አሳዝኖናል ሲሉ አስታውቀዋል። በፓርቲው አመራሮች መካከል የተፈጠረው ልዩነት ለትግራይ ህዝብ የማይመጠን ተግባር ነው ሲሉ በመግለጫቸው የኮነኑት የጠቅላይ ቤተ ክህነቱ አባቶች አመራሮቹ ልዩነትን ከሚያባብሱ መግለጫዎች እንዲቆጠቡ ጠይቀው ችግሩን በውይይት ብቻ እንዲፈተም ጥሪ አቅርበዋል። መራሕትና በትዝአተኹሙልና ቃል መሰረት አቦታትና አይትስጉኡ ናብ ግጭት መሪዎቻችን አባቶች አትስጉ ወደ ግጭት አንገባም ብላችኋል። ቃል በገባችሁልን መሰረት ልዩነቶቻችሁን በውይይት እንድትፈቱ አደራ እያልን ልዩነትን ከሚያባብሱ መግለጫዎች እንድትታቀቡ ጥሪ እናቀርባለን። ሁላችሁም አመራሮች በአንድ ልብ በመስራት ላለፉት አራት ዓመታት ጎርፍ፣ ቁር፣ ሙቀትና ረሃብ እየተፈራረቁበት በመሰቃየት ላይ ያለውንና በተቀደደ ድንኳን የሚሰቃየውን ተፈናቃይ ህዝባችሁን ወደ ቄው እንድትመልሱ እንጠይቃለን። የክልሉ ጠቅላይ ቤተ ክህነት አባቶች፣ የመደበኛ ሆኑ የማህበራዊ ብዙሀን መገናኛዎች የአመራሮቹን ልዩነት ከማስፋት ይልቅ ወደ አንድ እንዲመጡ የማድረግ ሰላማዊ ስራ እንዲሰሩ ጥሪ አቅርበዋል። አያይዞም የፕሪቶሪያውን የሰላም ስምምነት በምልአት እንዲተገበር በመግለጫቸው ጠይቀዋል። በሌላም በኩል ለሶስት ቀናት የትግራይ ክልልን የጎበኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ሆሴ ማሲንጋ ከጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በተናጠል መወያየታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ከህወሀትና ከጊዜው ያስተዳድሩ አመራሮች ጋር የተካሄደው ውይይት ፍሬያማ ነበር ብለዋል። በትግራይና በአካባቢው ዘላቄታዊ ሰላምና መረጋጋት ለማምጣት የፕሪቶሪያው የሰላም ስምምነት ባለው መሰረታዊ አስፈላጊነት ላይ አጽንኦት ሰጥተው መነጋገራቸው አመልክቷል። የህወሀት ጽህፈት ቤት ባወጣው የጽሑፍ መረጃ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና አዲስ የተመረጡ የፓርቲው የማዕከላዊ ኮሚቴ አባላት ከአምባሳደር tinha በወቅታዊ የክልሉ ሁኔታና በፕሪቶሪያው የሰላም ስምምነት ላይ መወያየታቸው አስታውቋል። በውይይቱ የተፈናቃዮችና በሱዳን የሚገኙ ስደተኞች አለመመለስ፣ የትግራይ ግዛታዊ አንድነት ወደ ቅድመ ጦርነት አለመመለስ፣ እንደዚሁም ወራሪ ያሏቸው ኃይሎች ከክልሉ አለመውጣት ላይ ለአምባሳደሩ ገለጻ መደረጉን ጽህፈት ቤቱ ገልጿል። በጦርነቱ ለተፈጸመው በደል ተጠያቂነት አለመስፈኑም መነሳቱ አመልክቷል። የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳም ከአምባሳደር ማሲንጋ ጋር ለትግራይ በጣም አስፈላጊ በሆኑ ጉዳዮች ላይ ተወያይተናል ሲሉ በማህበራዊ የትስስር ገጻቸው ላይ አስፍረዋል። ለአሜሪካ ድምፅ ሙሉጌታ ጽብሃም መቀለም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የሰማችሁት የእለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ለትራፊክ አደጋ ጉዳት የሚሰጠው የካሳ መጠን ተሻሻለ። በኢትዮጵያ ለትራፊክ አደጋ ተጎጂዎችና ለተጎጂዎቹ ቤተሰቦች ሲሰጥ የቆየው የካሳ መጠን መሻሻሉን የትራንስፖርትና ሎጂስቲክ ሚኒስቴር ዛሬ ሐሙስ ለጋዜጠኞች በሰጠው መግለጫ አስታወቀ። በሚኒስቴር መስሪያ ቤቱ የመድን ፈንድና የመንገድ ደህንነት አገልግሎት ዋና ዲሬክተር አቶ ጀማል አባስ ከዚህ ቀደም ሲሰጥ የነበረው የሕይወት ካሳ ክፍያ ከ40 ሺህ ወደ 250 ሺህ ብር ማደጉን ገልጸው ለከባድ የአካል ጉዳት የሚከፈለው የካሳ መጠንም እንዲሁ ከ40 ሺህ ወደ ሳሺ ብር ማደጉን ተናግረዋል። በመግለጫው ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ደኤታ አቶ በርኦ ሀሰንም አዲሱ የካሳ ማሻሻያ ደንብ በትራፊክ አደጋ ተጎጂዎችና በተጎጂ ቤተሰቦች ሲነሳ የቆየውን የፍትሐዊነት ጥያቄ ትርጉም ባለው መልኩ መልሰዋል ብለዋል። ዝርዝሩን ገብረ ሚካኤል ገብረ መድን ይዟል። በኢትዮጵያ የሶስተኛ ወገን አስገዳጅ የተሽከርካሪ አደጋ የመድን ዋስትና አዋጅ ላይ ላለፉት አስር ዓመታት ሲሰራበት የቆየው የአረቦንና የካሳ ክፍያዎች መጠን መሻሻላቸውን ዛሬ ሐሙስ ነሐሴ 23 ቀን 2016 ዓ ም መግለጫ የሰጡት የትራንስፖርትና ሎጂስቲክስ ሚኒስቴር የሥራ ኃላፊዎች አስታውቀዋል። ቀድሞ የነበረው የካሳ ክፍያ ሕግ ከተለያዩ አቅጣጫዎች ወቀሳዎች ሲሰነዘሩበት እንደነበር በመግለጫው ወቅት ያስታወሱት የሚኒስቴር መሥሪያ ቤቱ የመድን ፈንድና የመንገድ ደህንነት አገልግሎት ዋና ዲሬክተር አቶ ጀማል አባሶ የሚኒስትሮች ምክር ቤት ባለፈው ሰኔ ወር ባጸደቀው አዲስ ደንብ ላይ በመመስረት ትልቅ መሻሻል እንደተደረገበት ተናግረዋል። የአስቸኳይ ሕክምና ሁለት ሺህ ብር ነበር ሲከፈል የነበረው፣ ይሄ በጣም አነስተኛ ክፍልያ ማለት ነው። ይህንን ወደ አስራ አምስት ሺህ ያሳደገ ሕግ ነው። የህይወት ካሳ ክፍያ አርባ ሺህ ነው የነበረው። አርባ ሺህ ማለት ምን ያክል ቫሊዩ እንዳለው ይታወቃል። ስለዚህ ይህንን ወደ ሁለት መቶ ሀምሳ ሺህ ነው ያሳደገው ይሄደም። አካል ሲጎል ከ5 ሺህ እስከ 40 ሺህ ነበር የሚከፈለው። በአሁኑ ሰዓት ግን 5 ሺህ እስከ 250 ሺህ ካሳ የሚያስከፍል ህግ ነው የወጣው በሚኒስትሮች ምክር ቤት ጸድቆ ኦልሞስት ወደ ስራ ገብተዋል። ይኸው ደንብ የንብረት ውድመትን በተመለከተም ከዚህ ቀደም እስከ 100 ሺህ ብር ድረስ ይከፈል የነበረውን የካሳ መጠን ወደ 200 ሺህ ብር ማሳደጉን አቶ ጀማል አባሶ አመልክተዋል። በመግለጫው ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ድኤታ አቶ በረኦ ሐሰን በአዲሱ ደንብ መሰረት የተደረገው የአረቦንና የካሳ ክፍያ መጠን ማሻሻያ ቀደም ሲል ሲነሱ ለነበሩ ቅሬታዎች መልስ የሰጠ መሆኑን አስረድተዋል። በተለይ በተጎጂዎች እና በተጎጂ ቤተሰቦች ላይ ሲደርስ የነበረው ፍትሐዊነትና የተጠቃሚነት ጥያቄዎችን ትርጉም ባለው መልኩ የሚያሻሽል ውሳኔ ነው። ጉዳት ከደረሰ በኋላ የሚከፈለው የካሳ ክፍያ ትርጉም ባለው መልኩ አድርጓል። የተሻሻለውን የካሳ ክፍያ መጠን በተመለከተ ለአሜሪካ ድምፅ አስተያየት ከሰጡ አሽከርካሪዎች አንዱ የሆነው ተሾመ ሽጉጤ ውሳኔውን በበጎ አየዋለሁ ብለዋል። በጣም በጣም በጣም ደስ የሚል ነገር ነው። ምክንያቱም ያ ወጪ ለምንም ለምንም ነገር የሚሆን አይነት አይደለም። ለሕክምና ምንም ለምንም ነገር የሚሆን ነገር አልነበረም። አሁን ግን ሁለት መቶ ሀምሳ ሺህ ብር በመግባቱ እኔ እንደ አሽከርካሪነቴ ጥሩ ነው። በጣም አዲሱ ደንብ ከአረቦንና ከካሳ ክፍያ መጠን ማሻሻያ በተጨማሪ በሌሎች ጉዳዮችም ላይ በርካታ ለውጦችን አካትተዋል። ደንቡ ከመንገድ ትራፊክ ጋር ለተያያዙ የጥፋት አይነቶች በተቀመጡ የቅጣት መጠኖችም ላይ መሰረታዊ ማሻሻያ አድርጎባቸዋል። እግረኞችም ለአደጋ በሚያጋልጡ ሁኔታዎች ላይ ሆነው ሲገኙ እንደየጥፋቱ አይነት ከ100 ብር እስከ 150 ብር ድረስ እንደሚቀጡ ተደንግጓል። በያዝነው የበጀት ዓመት የትራፊክ አደጋን ለመቀነስ ልዩ ልዩ ሥራዎች መከናወናቸውን በመግለጫው ላይ ያነሱት የሚኒስቴር መሥሪያ ቤቱ የሥራ ኃላፊዎች አደጋዎቹ ግን ከመቀነስ ይልቅ ጨምረው መታየታቸውን ጠቁመዋል። በኃላፊዎቹ መግለጫ መሠረት በ2015 ዓ ም የነበረው ጠቅላላ የትራፊክ አደጋ ብዛት 46129 ሲሆን በዚህ ዓመት ደግሞ በ442 ጨምሮ 46571 ሆኖ ተመዝግበዋል። ባለፈው ዓመት የተመዘገበው የሞት ብዛት 3577 የነበረ ሲሆን በዚህ ዓመት ግን ብዛቱ በ466 ቀንሶ 3111 ሆኖ ተመዝግበዋል። አጠቃላይ የንብረት ውድመቱ ሲታይ ደግሞ ባለፈው ዓመት ከ19 ቢሊዮን በላይ የነበረ ሲሆን ዘንድሮ በዕጥፍ ጨምሮ ወደ አራት ቢሊዮን ማደጉን ኃላፊዎቹ አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮች አሁን የደረሰን ዜና አለ። ዜና እረፍት። የአዲስ አበባ ዩኒቨርሲቲ የቀድሞ ፕሬዚደንት ፕሮፌሰር እንድሪያስ ሼቴ ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ ናሴ 23 ቀን 2016 ዓ ም ከዚህ ዓለም በሞት ተለይተዋል። ከኢትዮጵያ አንጋፋ ምሁራን አንዱ የሆኑትና በተለያዩ ኃላፊነቶች ሀገራቸውን ያገለግሉት ፕሮፌሰር እንድሪያስ ሼቴ በተማሪዎች ንቅናቄ ንቁ ተሳትፎ ተሳትፏቸውና በብሔር መብት ተሟጋችነታቸው ይታወቃሉ። ከኢትዮጵያ የሽግግር መንግስት ዘመን ጀምሮ ህገ መንግስት በማርቀቅና በማማከር ከፍተኛ ተሳትፎ ያደረጉት ፕሮፌሰር አንድርያስ የአዲስ አበባ ዩኒቨርሲቲ መምህርና ፕሬዚደንት ሆነው ከማገልገላቸው በተጨማሪ በተለያዩ የመንግስት ኃላፊነቶች ሀገራቸውን አገልግለዋል። አሁን ወደ ቀሪዎቹ ቀጣዩ ዝግጅታችን እናልፋለን። የሶማሊያና የኢትዮጵያ ግንኙነት በታሪክ በአስቸጋሪ ሁኔታዎች ውስጥ ያለፈ መሆኑ ይታወቃል። እንደ ኤሮፓ አቆጣጠር በ1964ና በ1977 በተነሳ ውዝግብ ሳቢያ በተለያዩ ሁለት ጊዜ የተዋጉት ጎረቤት አገራት ግንኙነታቸው ሁልጊዜም ታዲያ ቀዝቃዛ አልነበረም። ይሁን እንጂ ባለፈው የታህሳስ ወር ኢትዮጵያ ከሶማሌ ተገንጥላ ራሷን ነጻ ግዛት ብላ ከሰየመችው ሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ግንኙነታቸውን ዳግም ከብርቱ ፈተና ላይ ሊጥለው በቅተዋል ሀሩን ማዕሩፍ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ኢትዮጵያ መንግስት እንደ አውሮፓውያን የዘመን አቆጣጠር በመጪው 2025 በዓመቱ መጀመሪያ ላይ በሶማሊያ ስራ እንዲጀምር የታቀደው አዲሱ የአፍሪካ ህብረት ትልኮ ሽግግር ቀጠናውን ለስጋት የሚያጋልጥ ነው ይላል። የአፍሪቃ ህብረት የሰላምና የጸጥታ ጥበቃ ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አዲሱን ትልኮ ደግፈዋል። በሶማሊያ የአፍሪቃ ህብረት ድጋፍና የማረጋጋት ተልእኮ ወይም በእንግሊዝኛው ምህጻረ ቃል አውሶም በመባል የሚታወቀው አዲሱ ተልእኮ በዓመቱ መጨረሻ ስምሪቱ ከሚያበቃው ከአሁኑ የአፍሪቃ ህብረት የሶማሊያ የሽግግር ተልእኮ ወይም አትሚስ ስምሪቱን ይቀበላል። ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ብሩንዲና ጅቡቲ አሁን ላለው የአትሚስ ተልእኮ ወታደሮቻቸውን ያዋጡ ቢሆንም በምትኩ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን ሀገራት መምረጥ እንደምትፈልግ የገለጸችው ሶማሊያ ጎረቤቷ ኢትዮጵያ ከሶማሊላንድ ጋር የፈረመችውን አወዛጋቢ የመግባቢያ ስምምነት ውድቅ እስካላደረገች ከተልእኮው እንድትገለል አድርጋለሁ ስትል ዝታለች። በአንጻሩ ሶማሊያ ከሁለት ሳምንት በፊት ከግብፅ ጋር የመከላከያ ስምምነት ተፈራርማለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ስምምነቱ ጸረ ሽብርተኝነትን ለመዋጋት የሚደረገውን ጥረት ለማጎልበት፣ ከዚህም በተጨማሪ የመከላከያ ሰራዊታችን ሉዓላዊነታችንን በብቃት ለመጠበቅ ያለውን አቅም በማጠናከሩ ረገድ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ጉዳዩን አስመልክቶ ለመገናኛ ብዙሃን አስተያየት ለመስጠት ፍቃድ ስላልተሰጣቸው ስማቸው እንዳይገለጥ የጠየቁ የሶማሊያ ምንጮች እንዳረጋገጡት ከትላንት በስቲያ ማክሰኞ ልዩ ልዩ ወታደራዊ ቁሳ ቁሳቁሶችን የጫኑ ሁለት የግብፅ ወታደራዊ አውሮፕላኖች ሞቃዲሾ ገብተዋል። ይህን ተከትሎም ኢትዮጵያ ባወጣችው መግለጫ አዲሱን ተልእኮ የማደራጀት ኃላፊነት የተቀበሉ አካላት የቀጠናው አገሮችና ለተልእኮ ሰራዊት የሚያዋጡ የአካባቢው አገራት ያላቸውን ምክንያታዊ ስጋቶች ከግምት ማስገባት አለባቸው ብላለች። ተልኮ እየተዘጋጀ ባለበት በአሁኑ ወቅት ክልሉ ከአሁን ቀደም አይቶት ከማያውቅ ሁኔታ ውስጥ እየገባ ነው ያለው፣ የኢትዮጵያ መግለጫ አያይዞም ጥላቻ ያዘሉ መግለጫዎችን ቸል እንድትልና የመከላከያ ሰራዊቷ የከፈለው መስዋዕትነትም ዋጋ ለማሳጣት በተደጋጋሚ የሚደረጉ ጥረቶችን በዝምታ እንድታልፍ እየተጠበቀ ነው ብሏል። ሌሎች በአካባቢው የሚንቀሳቀሱ ተዋናዮች ክልሉን ለማተራመስ የተለያዩ እርምጃዎችን እየወሰዱ ባለበት፣ ኢትዮጵያ ዝም ብላ ልታይ አትችልም ሲልም ዘርዝሯል። ሶማሊያና ኢትዮጵያ ያላቸው ግንኙነት በታሪክ በአስቸጋሪ ሁኔታዎች ውስጥ ያለፈ ሲሆን ሁለቱ ሀገሮች በ956 እና በ969 በድንበር ይገባኛል ጥያቄ በተነሱ ውዝግቦች ሁለት ጊዜ አተዋግተዋል። ይሁን እንጂ ግንኙነታቸው ሁልጊዜም ቀዝቃዛም አልነበረም። የሁለቱ ሀገሮች ታሪክ በተለይ ከ983 ዓ ም በፊት በአመዛኙ በግጭት የተሞላ ቢሆንም ኢትዮጵያ በተከታታይ የሶማሊያ መንግስታት ውስጥ መንግስታቱን በማጠናከርና አሸባሪዎችን በመዋጋት ረገድ ድጋፍ ስትሰጥ ቆይታለች። በጸጥታ ጉዳይ ላይም የቅርብ ትብብር አሳይታለች። ይሁንና የሞቃዲሾው ተንታኝ ፕሮፌሰር አያፍሬ ኤልሚ እንደሚሉት አሁን ባለው ሁኔታ በአካባቢው ጦርነት ሊቀሰቀስ የሚችልበት ስጋት ከስቷል ሪን Uh, not only for interstate uh, wars between states in the region but also communities nations uh, <laughs> በተለያዩ ተዋናዮች መካከል ከሁሉም በላይ ደግሞ መንግስታዊ ባልሆኑ ተዋናዮች መካከል ግጭት እንዲቀሰቀስ የሚያደርግ መንገድ ሊከፍት መቻሉን ነው። ሁኔታው ከቁጥጥር ውጭ ከመሆኑ በፊት ገደብ ሊበጅለት ይገባል የሚሉት ኤልሚ አያይዘውም፣ ግብፅ በሶማሊያ ጉዳይ ልትገባ የቻለችበት አጋጣሚ የተፈጠረው ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ለመፈረም የወሰደችውን እርምጃ የተከተለ ነው ይላሉ። Is in trouble with a more powerful neighboring country, it's normal to try to balance against it. So this is a typical, uh, I mean, ደካማ ይዞታ ያለው መንግሥት ጠንከር ካለ ጎረቤት አገር ጋር ውጥረት ውስጥ በሚገባበት ወቅት የሚዛን ለመጠበቅ መሞከሩ የሚጠበቅ ነገር ነው። የተለመደ አካሄድ መከተልና በተቃራኒው ደግሞ ሚዛን ለመጠበቅ መሞከር፣ አሁን ሶማሊያ እያደረገች ያለችው በግብፅና በቱርክ እንዲሁም በሌሎች ሀገራት ላይ በመተማመን ከኢትዮጵያ ጋር ለገቡት ፍጥጫ ሚዛን ፍለጋ እየሞከረች መሆኗን እያየን ያለ ነው። የአፍሪካ ቀንድ እና የመካከለኛው ምስራቅ ጉዳዮች ከፍተኛ የጥናት ባለሙያ የሆኑት ዶክተር በለጠ በላቸው በበኩላቸው በሰጡት አስተያየት ኢትዮጵያ በሶማሊያ የምጪ ጊዜያት ተልዕኮች ላትሳተፍ የምትችልበት ይህ ሁኔታ በቀጠናው መረጋጋት እንዳይፈጠር ሊያደርግ ይችላል ብለው ያምናሉ። ቀጠናውን ሊያስተባብር የሚችል ኃይል እየታጣ መጥተዋል። በዚህ ውስጥ ነው እንደ ግብፅ አይነቶቹ ወይንም እንደ ተርኪ፣ ዩናይትድ አረብ ኤሜሬትስ የሚባሉ የመካከለኛ ምስራቅ አገሮች በቀጠናው ላይ ረጃጅም እጆቻቸውን ዘርግተው ችግር እየፈጠሩ ያሉት። ይሄ ደግሞ ሌሎች ሀያላን ሀገራትንም ጭምር የሚስብ የሚጋብዝ ወደ ውጥረት የሚመራ እየሆነ ይመጣል እና ቀጠናው አጠቃላይ ወደፊት የሚሄድበት አቅጣጫ የተወሳሰበ አደገኛና አስቸጋሪ እንደሚሆን ይታመናል። ምልክቶቹ ለረጅም ጊዜ እየመጡ ቆይተዋል እና ይሄንን ቶሎ መፍትሄ ማበጀት፣ ለዚህ የሚሆን ዝግጅት ማድረግ ከኢትዮጵያም ከሌሎችም የቀጠናው ሀገራት ይጠበቃል። ሶማሊያ ጉዳዩን በራሷ ትፈታለች ተብሎ አይታሰብም። ዞሮ ዞሮ የአሰን ሼክ መሐመድን መንግስት ይሁን ቀጣይ የሚመጡ መንግስታት የሶስተኛ ወገኖች መጫወቻ ነው የሚሆኑት። ስለዚህ ኢትዮጵያ ይህንን ታሳቢ በማድረግ ከሌሎች ወዳጆች እንደ ኬንያ ካሉት እንደ ጅቡቲ ካሉት መንግስታት ጋር በጥብቅ በመቆራኘት በሶማሊያ ጉዳይ ላይ መፍትሄ መፈለግ፣ እዚያ ውስጥ ያላትን አጠቃላይ ፕሬዘንስ ማጠናከር አለባት። የኢትዮጵያ መግለጫ በጣም ዘግይቷል የሚሉት ዶክተር በላቸው ሶስተኛ ወገን ማለትም ግብጽ በሶማሊያ ጉዳይ መሳተፍ ከጀመረች በኋላ የመጣ መሆኑንም ጠቁመዋል። እኔ እስከሚገባኝ ድረስ ግን መግለጫው እጅግ በጣም የዘገየ ኢትዮጵያ ለአጠቃላይ የቀጠና ሁኔታዎች ሪያክት የምታደረግበት መንገድ ጉዳዮቹ ከተከሰቱ እና ምስመር ከለቀቁ በኋላ እየሆነ መምጣቱ ያሳዝናል። እነኚህ ነገሮች ግልጽ እየወጡ እንደመጡ ለምሳሌ የመግለጫው ዋና ነጥብ የሚያተኩሩበት የአትሚስ ከሶማሊያ ለቆ መውጣት እና በሌሎች ኃይሎች የመተካት ዝንባሌ መታየት ከጀመረ ቆይቷል። የኢትዮጵያ መንግስት ይህንን መግለጫ ከማውጣት ባሻገር እነኚህን ጉዳዮች በቀጠናዊ በአህጉራዊ እና በአለም አቀፍ መድረኮች የኢትዮጵያን ጥቅም በሚያስከብሩ መልኩ እንዲከናወኑ መንቀሳቀስ ነበረበት ይህንን ያለማድረጉ እና በጣም ሪአክቲቭ የሆነ ጉዳዩ ከእጅ ካመለጠ እና ሌሎች ቀጠናው ላይ የማይመለከታቸው ሶስተኛ አካላት በሶማሊያ ጉዳይ በይፋ መንቀሳቀስ መጀመራቸውን አስባቢ አድርጎ የወጣ መግለጫ መሆኑ ያሳዝናል። የአፍሪቃ ሕብረት የሶማሊያ የሽግግር ተልእኮ አትሚስ የስራ ጊዜ በያዝነው የአውሮፓውያኑ 2024 መገባደጃ ይጠናቀቃል። ኦባማ ኬር በመባል የሚታወቀው ተመጣጣኝ የጤና ዋስትና ህግ በሚሊዮኖች ለሚቆጠሩ አሜሪካውያን የጤና አገልግሎት ተደራሽነትን ጨምሯል። ይሁን እንጂ ግን የጤናው ዋስትናው የወደፊት እጣ በሚቀጥለው ፕሬዚደንት አስተዳደር ምን እንደሚሆን ግልጽ አይደለም። የሃሪስም ሆነ የትራምፕ የምርጫ ዘመቻ ስለ ጤና ዋስትና ህግ ያላቸውን ራዕይ በተመለከተ ዝርዝር መረጃ አልሰጡም። መራጮች ግን በቅርበት እየተከታተሉ ነው። ቬሮኒካ ባልደራስ ኤግሊሲያስ ተከታዩን ዘገባ አጠናክራለች፣ እንደሚከተለው ይቀርባል። የአይን ሐኪም ታጆዶቭ የጤና መድህን ወይም ኢንሹራንስ ከሌላቸው 25 ሚሊየን አሜሪካውያን መካከል አንዷ ናቸው። ካጋጠሟቸው ልምዶች አንጻር ያላቸውን የጤና ሽፋን አማራጮች እያጠኑ ነው። ጥሩ ስሜት ላይሰማኝ ይችላል። አይ ደህና ነው። ይህ ከባድ ላይሆን ይችላል። ጉንፋን ወይም ከባድ ያልሆነ ነገር ነው ለማለት ትሞክራለሁ። ምክንያቱም ሆስፒታል መሄድ ካለብኝ ለክፍያው ኢንሹራንስ የለኝም። ተመጣጣኝ የጤና ዋስትና ሕግ የወጣው እንደ ኤሮፓ አቆጣጠር በ2010 በኦባማ አስተዳደር ዘመን ነው። የጤና ማሻሻያ ሕጉ የጤና ኢንሹራንስ የሌላቸውና በአረጋውያን እድሜ ክልል ያሉትን ወጪ በግማሽ ለመቀነስ ረድቷል ሲል ኬኤፍኤፍ የተባለው የተመጣጣኝ የጤና ዋስትና ሕግ ፕሮግራም ድርጅት ይገልጻል። ሲንቲያ ኮክስ የድርጅቱ ምክትል ፕሬዝደንትና ዳይሬክተር ናቸው። ከዚህ በፊት ያልነበሩ አንዳንድ አዲስ የጤና እንክብካቤ መድን ገበያዎችን ፈጥሯል። ስለዚህ ሰዎች የራሳቸውን ኢንሹራንስ ለመግዛትም ሆነ የበለጠ ተመጣጣኝ ለማድረግ የፌዴራል ድጎማ የሚያገኙት እዚህ ነው። ከመጋቢት ወር ጀምሮ 21 ሚሊዮን አሜሪካውያን በተመጣጣኝ የጤና ህግ ዙሪያ ተጠቃሚ ሆነዋል። ሪፐብሊካኖች ህጉን ለመቀልበስ ለአመታት ሲጥሩ ቆይተዋል። የቀድሞ የትራምፕ አማካሪና የፓራጎን ጤና ተቋም ፕሬዝደንት ብሪያን ብሌዝ አንዳንድ ተቃዋሞዎችን ዘርዝረዋል። ተመጣጣኝ የጤና ዋስትና ህግ ምርጫዎችን ገድቧል። የጤና አገልግሎት ሰጪዎች እንዲዋሃዱ ወይም ሌሎች አገልግሎት ሰጪዎችንና ሐኪሞችን እንዲገዙ አድርጓል። ይህ በመሆኑ የህክምና ዋጋና ወጪ ጨምሯል። የአሜሪካ ጤና ትርጉም ባለው መልኩ አልተሻሻለም። የተመጣጣኝ ጤና ዋስትና ወይም ኦባማ ኬር ደጋፊዎች በዚህ አይስማሙም። ኦባማ ኬር አሁን የሃሪስ ወልዝ ዲሞክራቲክ ፕሬዝደንታዊው የምርጫ ዘመቻ ዋና ርዕሰ ጉዳይ ሆነዋል። የዲሞክራቲክ ፓርቲ ፕሬዝደንታዊ እጩ ከመላ ሀሪስ ተመጣጣኝ የጤና ዋስትና ህግን ለማቆም አስበዋል። የኢንሹራንስ ኩባንያዎች ቀደም ሲል የጤና ችግር ያላቸው ሰዎችን ላለመቀበል ልማድ ወደ ነበራቸው ጊዜ ሊወስደን ነው። የጤና ዋስትናውን ለመሻር ሞክረው ያልተሳካላቸው ፕሬዚደንት ትረምፕ በአሁኑ የምርጫ ዘመቻቸው ለየት ያለ አቀራረብ ይዘዋል። ተመጣጣኝ እንክብካቤ ህግን ባለበት እንዲቆይ አደርጋለሁ። በእርግጥ ያስጠላል፣ ጥሩ አይደለም። የተሻለ ነገር ማድረግ ከቻል እሱን፣ አንድ ነገር እናደርገዋለን። የተሻለ መስራት ከቻል ለእናንተ ዋጋው አነስተኛና የተሻለ ጤና ማለት ነው። የሃሪስም ሆነ የትራምፕ ምርጫ ዘመቻ እጩዎች የተመጣጣኝ ጤና ዋስትና ህግን ለማሻሻል ወይም ለማጠናከር ያቀዱበትን መንገድ በተመለከተ ከቪኦኤ ለቀረበላቸው ጥያቄ ምላሽ አልሰጡም። የቀድሞ የትራምፕ አማካሪ ብሪያን ብሌዝ ተመጣጣኝ የጤና ዋስትና ህግን ከመሰረዝ ይልቅ ማሻሻያዎችን ይደግፋሉ። የድጎሞን የተወሰነ ክፍል ከኢንሹራንስ ሰጪዎች ወደ ግለሰቦች ማዞር ነው። የተመጣጣኝ ጤና ዋስትና ህግ ተመዝጋቢ ለሆኑት ካርል ሂውዝ ይህ የግል ነው። ሂውዝ ወደፊት ዋይት ሃውስን የሚረከቡት ሰዎች ለውጥን በሚያስቡበት ጊዜ የተጠቃሚ ታካሚዎችን ጥቅም ከግምት እንዲያስገቡ ያሳስባሉ። ማሻሻያው ለማስተካከል እንጂ ለማገድ አይደለም። ከጽንስ ማቋረጥ መብቶችና ኢሚግሬሽን ጎን ለጎ ገለልተኛ የሆኑት ሂውዝ በህዳር ምርጫ ድምጻቸውን ሲሰጡ ለጤና ዋስትናው ሕግ ቅድሚያ እንደሚሰጡ ተናግረዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ በቀጥታ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቅን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን በቅርቡ የናይጄሪያን የመድኃኒት ቁጥጥር ይመለከታል። የናይጄሪያ የመድኃኒት ቁጥጥር ተቋም በአገሪቱ 14 ሚሊዮን በላይ ሰዎች በተለያዩ መድኃኒቶች ሱስ ውስጥ እንደሚገኙ አስታውቋል። ከእነዚህ ውስጥ አንዳንዶቹ ህጻናት፣ ለአካለ መጠን ያልደረሱ ታዳጊዎች ናቸው። አልሐሰን ባላ ከካኖ ናይጄሪያን ያደረሰንን ዘገባ ይደን ገርሞ እንደሚከተለው አሰናድተዋለች። በሰሜናዊ ናይጄሪያ በምትገኘው ካኖ ከተማ በሳቦንጋሪ አካባቢ ባለው አዲሱ ጎዳና ጎልማሶች እና ብዙ ታዳጊዎች እንደ ካናቢስ አሊያም ሌሎች ሽሎሾ እና ማስቲካ የሚሰኙ በትንፋሽ የሚሳቡ ሀሽሾችን ለማጨስ የሚሰባሰቡበት ስፍራ ነው። የአስራ ሶስት ዓመቱ ኢብራሂም ድርስ ሶሉሽን ተብሎ የሚጠራ በትንፋሽ የሚሳብ ሀሽሽ እና ካናቢስ ተጠቃሚ ነው። ከስድስት ወራት በፊት ወደ ሱስ ማገገሚያ ተቋም ገብቶ የወጣ ቢሆንም አሁንም ተመልሶ ሱስ ውስጥ ተዘፍቋል። እዚህ እየተዝናናው ነው። እንደውም እዚህ የምንታየው በሙሉ እንወደዋለን። ከመካከላችን ማንም ሰው ከዚህ ስፍራ መሄድ አይችልም። ወደ ቤተሰቦቻችን ብትወስደንም ስለምንወደው እንመለሳለን። በሌላ በኩል የአስራ አንድ ዓመቱ ኩማቱ ወደ ቤተሰቦቹ መመለስ ይፈልጋል። አንድ የሆነ ሰው ወደ ቤተሰቦች እንዲወስደኝ እፈልጋለሁ። እርግጠኛ ነኝ እናቴ ራሱ እረስታናለች። አሊያም እስካሁን ሙቷል ብላ ነው የምታስበው። እኔ የካናቢስ አጫሽ ነኝ። የናይጄሪያ ብሔራዊ የመድኃኒት ቁጥጥር ተቋም ከ14 ሚሊዮን በላይ የሚሆኑ ናይጄሪያውያን የተለያዩ ሀሽሾችን በተለይም ደግሞ ካናቢስ እንደሚጠቀሙ አስታውቋል። በናይጄሪያ በቂ የሆኑ የሱስ ማገገሚያ ተቋሞች አለመኖራቸው የካኖ ከተማን ነዋሪ የሆነውን ጸረ ሐሽሽ ቀስቃሽ አቡባከር ሻይቡ ማይቱ ማኪ በዋናነት እድሜያቸው ለጋ ለሆኑ ሕጻናት አገልግሎት የሚሰጥ የግል ማዕከል እንዲከፍት መነሻ ሆኖታል። ቀድሞ የሐሽሽ ተጠቃሚ የነበረው ማይቱ ማኪ አንዳንድ ናይጄሪያውያን ከሱስ ከተላቀቁ በኋላ ተመልሰው ሱስ ውስጥ በድጋሚ እንደሚገቡ እንዲህ ያስረዳል። አቡንደክ የጀኙ ዋስኪ ኮማሩ። በናይጄሪያ ሱሰኞች ወደ ሱስ ሕይወት ተመልሰው የሚገቡበት በሁለት ትላልቅ ምክንያቶች ነው። የመጀመሪያው የቤተሰብ ምክርና ክትትል ወይም ሥልጠና ሲሆን፣ ሁለተኛው ደግሞ በብዙ ቤቶች ውስጥ ያለው ድህነት ነው። ሞሐመድ አዋል ኢምራና ዕድሜያቸው ዐሥራ ስድስትና ዐሥራ ስምንት የሆኑ የሱስ ተጠቂ ልጆች አሏቸው። ሞሐመድ ወላጆች ልጆቻቸው የሱስ ተጠቂ ሲሆኑ ገሸሽ ከማድረግ ይልቅ እንዲያውም ሊያቀርቧቸው ይገባል ይላሉ። ናዛ ሞያ አራ ጉዳይ ቢሁ ሁለት የሀሺሽ ሱሰኛ የሆኑ ወንድ ልጆች አሉኝ ወደ ራሴ እያቀረብኳቸው ነው። እናም ይሄ ያግዘናል። አንደኛው ሲያቆም ሌላኛው ቀንሷል። የናይጄሪያ ብሔራዊ የመድኃኒት ቁጥጥር ተቋም ባለፉት ሦስት ዓመታት ሰባት ነጥብ ስድስት ሚሊዮን ኪሎግራም የሚመዝን ኮኬን፣ ሄሮይን ሜትና ካናቢስ መያዙን እንዲሁም በሻጮቹ ላይ ክስ በመመስረት በፍርድ ቤት አሸናፊ መሆን መቻሉን አስታውቋል። ፌሜ ባባ ፌሜ የተቋሙ ቃል አቀባይ ናቸው። የክሶቹን ብዛት ስትመለከት ተቋሙ ራሱ ከዘጠኝ ሺህ በላይ ክሶችን እና ወንጀሎችን አቅርበባቸዋል። የመንግስታቱ ድርጅት በጎርጎሮሳውያኑ 2021 ባወጣው ሪፖርት በአውሮፓውያኑ 2030 በናይጄሪያ 20 ሚሊዮን የሚደርሱ የሀሺሽ ተጠቃሚዎች ይኖራሉ ሲል አስታውቋል። ይሁን እንጂ የሱስ ተጠቂ የሆነው ኢብራሂም እድርስና ሌሎች ተጠቃሚዎችም ድጋፍ አግኝተው ከሱስ ነፃ የሆነ ህይወትን ለመኖር ተስፋ ያደርጋሉ። ለአልሐሰን ባላ ዘገባ የደንገረመው ከዋሽንግተን ዲሲ። ከሳሃራ በስተ ደቡብ ያሉ አገራት የጤና ባለስልጣናት ታጣቂ ቡድኖችና አማጽያን በኤምፓክስ ወረርሽኝ መጋለጣቸው ወደ ተጠረጠሩ ከተሞችና መንደሮች ከመድረስ እንዳገደዋቸው ተናገሩ። የመንግስታቱ ድርጅት በዓለም አቀፍ ደረጃ የማህበረሰብ ጤና ስጋት የሆነውን የቫይረሱን ስርጭት ለመታደግ በሽታው በቫይረሱ በተጠቁ ሰዎችና እንስሳት አማካኝነት እንደሚተላለፍ ግንዛቤ መስጠት እንደሚያሻ አስታውቋል። ሞኪ ኤድዊን ኬንዴ ዜካ ከያውንዴ ካሜሩን፣ ያደረሰንን ሪፖርት ኤደን ገረመው እንደሚከተለው አጠናቅረዋለች። የማዕከላዊ አፍሪካ ሪፐብሊክ ባለስልጣናት ቀድሞ የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው የኤምፓክስ ቫይረስ ወረርሽኝን ለመቆጣጠር በታጣቂዎች ቁጥጥር ስር የሚገኙ ከተሞችና መንደሮችን ተደራሽ የማድረግ ተግዳሮት እንዳለባቸው አስታውቀዋል። የማዕከላዊ አፍሪካ የመንግስት ወታደሮች በጎርጎሮሳውያኑ አቆጣጠር ሁለት ሺ አስራ ሶስት አንስቶ በሀገሪቱ የፖለቲካ ውጥንቅጥ ያስከተለውን የአማጽያኑን ግጭት በመታገል ላይ ይገኛሉ። ፒየር ስሜስ ياما أكل أفريقيا يطينا منسترنا تشو <applause> ሕይወታቸው በኤምፖክስ ድንገተኛ ስጋት የተጋረጠባቸው ዜጎች አስቸኳይ የሆነ ድጋፍ እንደሚያሻቸው ታጣቂ ቡድኖቹ ሊገነዘቡ ይገባል። በጎርጎሳያኑ 2023 የማዕከላዊ አፍሪካ ሪፐብሊክ ከመዘገበው አስር የኤምፖክስ ፈንጣጣ ታማሚዎች አሃዝ በላቀ መልኩ አሁን 45 ተጠቂዎች ተመዝግበዋል። ይሁን እንጂ ራቅ ባሉ አካባቢዎችና በጫካ ውስጥ የሚኖሩ ተጨማሪ ያልተመዘገቡ ተጠቂዎች ይኖራሉ። በኮንጎ ድንበር አካባቢ ያለችው በያንጋ ከተማ የሚገኙ ታጣቂ ቡድኖች የማዕከላዊ አፍሪካ መንግስት በሽታውን ለማስቆም የሚያደርገውን ጥረት መደገፍ አለባቸው። ኤስሜስ በሀገሪቱ የመንግስት ጣቢያ ላይ ነው ንግግር ያደረጉት። በሌላ በኩል በሀገር ውስጥ የታጣቂዎች ግጭት በመታመስ ላይ ያለችው ዴሞክራቲክ ሪፐብሊክ ኮንጎ ወይም ዲአርሲ በዓለም አቀፍ ደረጃ ከተመዘገበው 170 የኤምፓክስ ተጠቂዎች 95 ከመቶ የሚሆኑትን መያዟን የዓለም የጤና ድርጅት አስታውቋል። የማዕከላዊ አፍሪካ መንግስታዊ ሪፖርቶች በሀገሪቱ 530 ሰዎች በበሽታው መሞታቸውንም አመላክተዋል። የመንግስታቱ ድርጅት ባለፉት ጥቂት ወራት በሽታው ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ወደ ማዕከላዊ አፍሪካ፣ ብሩንዲ፣ ኬንያ፣ ሩዋንዳና ኡጋንዳ ያሉ አምስት የሚሆኑ ጎረቤት ሀገራት ተዛምቷል ብሏል። በአሁን ሰዓት የዲአርሲ የአካባቢ ጥበቃ ሚኒስትር የሆኑት ሎንጉዛ ማላሲ ጆሴፍ የቀድሞ የድንበር የለሽ ሐኪሞች ቡድን አባል ነበሩ። በሽታው በፍጥነት እየተዛመተ ያለው ለግጭት በተጋለጡት የደቡባዊ ሰሃራ ሀገራት ማህበረሰቦች ዘንድ የረድኤት ሰራተኞች መድረስ ባለመቻላቸው ነው ይላሉ። ራንጉዛ የአሜሪካ ድምጽ ጣቢያን በመልእክት መላኪያ መተግበሪያ አማካኝነት ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ዋና ከተማ ኪንሻሳ በመሆን አ አነጋግረዋል። ሰዎች ግጭቶች ካሉባቸው ስፍራዎች እየሸሹ ነው። በዚህ ሽሽት ውስጥ ምንም አይነት የንጽህና አጠባበቅ ስርዓት የለም። ሰዎች ነፍሳቸውን ለማዳን እየሸሹ ነው። በቅድሚያ ራሳቸውን ለማዳን እየሸሹ ላሉ ሰዎች የጤና ጥንቃቄዎችን እንዲጠብቁ ማስተማር ስለማይቻል ይሄ አደጋ ይጋርጣል። የጤና ባለሙያዎች አንዳንዴ ደህንነታቸው ያልተጠበቁ ስፍራዎችን ይሻግራሉ። ጥቃት ሊደርስባቸው ይችላል፣ ሊገደሉ ይችላሉ፣ ሌላም ሌላም። የካሜሩን ባለስልጣናት አማጽያኑና ተገንጣይ ቡድኖች በአብዛኛው ፈረንሳይኛ ተናጋሪ ከሆነው የሀገሪቱ ክፍል እንግሊዝኛ ተናጋሪ የሆኑትን ክልሎች በመገንጠል በእነዚህ ክልሎች የጤና ሰራተኞች ደህንነታቸው ተጠብቆ እንዳይደርሱ በማገድ ላይ ናቸው ይላሉ። ከባለፈው ሐምሌ አንስቶም ካሜሩን አርባ የኤምፓክስ ተጠቂዎችንና ሶስት ህልፈቶችን መዝግባለች። እንግሊዝኛ ተናጋሪ በሆነውና መንግስት ከተገንጣዮች ጋር እየተዋጋ ባለበት በደቡባዊ ምዕራብ የካሜሮን ክልሉን ከ480 በላይ የሚሆኑ የበሽታው ተጠቂዎች ተመዝግበዋል። በሌላ በኩል በኮንጎ ሪፐብሊክ ከ60 ተጠርጣሪዎች 19ኞቹ የተረጋገጡ መሆናቸውን አስታውቃለች። እንዲሁም ግጭት ካለባቸው ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ እና ከማዕከላዊ አፍሪካ ድንበር አካባቢ ያሉ ብዝሀ እንቅስቃሴዎችን እንደምትቆጣጠር ገልጻለች። በአንጻሩ ናይጄሪያ በ ሰላሳ ሁለት ግዛቶች ኤምፓክስ ጥርጣሬዎችን ብትመዘግብም አንድ ተጠቂ ብቻ መኖሩን ያረጋገጠች ሲሆን የረደት ሰራተኞች ራሳቸውን ከበሽታው እንዲከላከሉ በሚል ለሲቪሎች ግንዛቤ ከማስጨበጥ ለጊዜው ጋብ ማለታቸውን አስታውቃለች። ናይጄሪያ ባለፉት አስር ዓመታት በሰሜናዊ ድንበሯ በኩል በቻድ፣ ካሜሩንና ኒጀር ከሚንቀሳቀሰው የአሸባሪ ቡድን ቦኮ ሀራም ጋር በጦርነት ውስጥ ትገኛለች። ናይጄሪያ ቻድ፣ ካሜሩን፣ ማዕከላዊ አፍሪካና ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ሲቪሎችን፣ የጤናና የረዴት ድርጅት ተቋማት ሰራተኞችን ከታጣቂዎች እና አማጽኛ መታደግ የመንግስት ወታደሮችን እንደሚያሰማሩ ገልጸዋል። እስካሁን ድረስም በማናቸውም የደቡባዊ ሰሐራ ሀገራት ዘንድ የረዴት ሰራተኞች ሞት አልተመዘገበም። ለሙኪ ኤርዊን ኒክንድንዛብ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አሁን ለአፍታ ወደ ኢትዮጵያ እንመለሳለን። በልጅነቱ የጀመረውን የዋሽንት ሙያ መተዳደሪያው ያደረገው ጣሰው አሁን ዝነኛ የዋሽንት ተጫዋች ነው። የዋሽንት አልበም በቅርቡ አሳትሟል። ከጓደኞቹ ጋር መሶብ የሚባል ባንድ መስርቶም የሚሰራ ሲሆን ባንዱ ሁለት አልበሞች አሉት። በጣሰው አነሳሽነት የተመሰረተው ባንድ ባህላዊ የሙዚቃ መሳሪያን በራስ ቀለም ለማስተዋወቅ መሶብ የሙዚቃ ማዕከልም ከፍቶ እየሰራ ነው። ከባለዋሽንቱ ጋር ቆይታ ያደረገው ኬኔዲ አባተ ተከታዩን አቀናብረዋል። ዋሽንት ባህላዊ የሙዚቃ መሳሪያ ብቻ ሳይሆን ባህልም ጭምር በሆነበት በጎጃም ገጠራማ ስፍራ ተወልዶ ያደገው ወጣት ጣሰው ወንድም ዛሬ ከዋሽንት ጠበብቶች አንዱ ነው። በልጅነት ዕድሜው ከታላላቆቹ የተማረው የዋሽንት ሙያ ለእሱ ልዩ ትርጉም እንዳለው ይገልጻል። ዋሽንት በቃ የሙዚቃ መሳሪያ ነው። በጣም ጥሩ የሙዚቃ መሳሪያ ነው ብዬ አስባለሁ። ትንሽ አሰራሩ ምናም ደስ ይለኛል አሰራሩ ስልህ በቃ በተለይ ከኛ ፊት ይህንን ዋሽንት የሰሩ ሰዎች ትዝታን፣ ቾያም፣ አምባሰል ብለው በቅኝት የፈጠሩት ሰዎች ይገርመኛል እና ጥሩ ልኬትና ጥሩ ሀሳብ ሳይንስ ነው ብዬ አስባለሁ እና ለመግለጽ ሆነ ለመናገር ይከብዳል። ለእኔ ዋሽንት መኖሪያዬ ነው። በጣም መዝናኛዬ ነው። በጣም የወደው ነገር ነው። የምሰራው እሱን ነው። ስለዚህ ለእኔ በጣም ህይወት ነው ማለት ይቻላል። ዋሽንት ራሴን ከማዝናናት ባለፈ እንጀራ ይሆነኛል ብዬ አስቤ ያላውቅም ነበር የሚለው ጣሰው፣ ደብረ ማርቆስ ከተማ በሁለተኛ ደረጃ ትምህርት ላይ ያለ ያጋጠመው እድል ሀሳቡን ቀይሮ ዋሽንትን መተዳደሪያው ካደረገ 14 ዓመታት ያህል ተቆጥረዋል። እዛ ደብረ ማርቆስ አህዱ የሚባል የኪነ ጥበብ ነበረ። የኪነ ጥበብ ቡድን ይባልና፣ በጣም አሪፍ አሪፍ ልጆች ነበሩ። እዛ መድረክ ላይ ተክለ ሃይማኖት አደባባይ በሚገርም ሁኔታ መድረክ ሲጫወቱ አየሁ። ለመጀመሪያ ጊዜ ላይቭ ሙዚቃ አየሁ፣ የመድረክ ሙዚቃ ማለት ነው። እና ገረመኝ በቃ ለካ በካሴት በቴፕ ብቻ አይደለም ሙዚቃ እንደዚህም አለ በሚል አየኋቸው። እነሱ ጋር እነሱ ጋር ተመዘገብኩ። በድምፅ ነበረ እነሱ ጋር ለመግባት የሞከርኩት ግን አጋጣሚ ሆኖ እነሱ በኤዲስ አህዱ እየሰራሁ አንድ የዞን የምስራቅ ጎጃም የዞን የሙዚቃ ውድድር መጣና የባህል መሳሪያዎች አስፈለጉ። እኔ ደግሞ ዋሽንት እችላለሁ። መድረክ ለመጀመሪያ ጊዜ በዋሽንት የተጫወትኩት እዛ ላይ ነው እና አጋጣሚ ሆኖ አሸነፍ። ይሄም አለ ማለት ነው መድረክ ይሆናል ለካ አልኩኝ። ወደዚህ መጣሁ። ከዛ በኋላ ከዛ ሰርከስ ኢትዮጵያ ገባሁ። በቃ ከዛ ድምፅ ነው ሰራለሁ ብዬ የማስብ የነበረው እንጂ ዋሽንት እንደዚህ ይሆናል ብዬ አላሰብኩም። ግን አጋጣሚዎቹ በዛ መሰረት ዋሽንት ቀጠለ እና እንደውም መስፈኑን ሙሉ በሙሉ ባልተውም ዶሚኔት አደረገኝ። በቃ ወደ ዋሽንት ገባ አስራ አራት አስራ ሶስት አመት አካባቢ ይሆነዋል በደንብ በዋሽንት መተዳደር ከጀመርኩ ማለት። በዋሽንት ሙያ በቆየባቸው ዓመታት በርካታ ሙዚቃዎችን አጅቧል። ብሔራዊ ቲያትርና የባህል ምሽት ቤቶችን ጨምሮ በተለያዩ መድረኮችም ላይ ተጫውቷል፣ እየተጫወተም ይገኛል። በቅርቡ የትንፋሽ ውበት የተባለ የዋሽንት አልበምም አሳትመዋል። ባለዋሽንቱ ጣሰው ስለ አልበሙ እንዲህ ያስረዳል። የትንፋሽ ውበት ያው በጥረት ውስጥ የተፈጠረ ነው እና በስሜት በቃ ዋሽንት ከመውደድ የተነሳ ጃዝ ላይ ገባ ሁኝ ባህላዊ ሙዚቃ ላይ እጫወታለሁ። ብዙ ዘፋኞችን ሙዚቃ በዋሽንት አጅቤ ያለው እና በእነሱ መሀል እኔ ለምሳሌ ጃዝ ላይ ስጫወት የሚፈጠር የዋሽንት ኢምፕሮቫይዜሽኖች ይፈጠራሉ። የገጠር ልጅ ነኝ እንዳልኩ የገጠሩ ስሜት አለ። እሱ እሱ ተቀላቅሎ በቃ እዚህ የትንፋሹ ውበት የሚባለው አልበም ላይ ደረሰ። ስሜቴ በዚህ መንገድ ብሰራ ውስጥ ስ ኢምፕሮቫይዜሽንና ካልቸራል ሳውንድ ተቀላቅሎ የተፈጠራል። ከዛ ፒያኖ አለ። ፒያኖም እገዛ ነው የዋሽንቱን በደንብ እንዲያወጣ ተደርጎ የተሰራ ነው እና በመኖር የተፈጠረ አልበም ነው ማለት ይችላል። ማለት ሀሳብ ጥቂ ያይራለት ሞክራለ ሞዶ ሙያ ነው ሁሌ ሞክራለ አዲስ ነገር ለመፍጠር በዛ ሂደት የመጣ ነው። ከዛ በፊት ከመውሰብ ጋር ሁለት አልበም አለን ጥሞናና ሀለግዚምባል በባንድ የተሰራ ነው። ግን እንደው ያልበሙ ይዘት መግለጽ ካስፈለገ ባህላዊ የእኛን ሀገር ሳውንድ እና ኢምፕሮቫይዜሽን ነጻነት ያለው ከዛ ደግሞ ባዶ እንዳይሆን ደግሞ በፒያኖ በሌሎች መሳሪያዎች ከስር የታጀበ ነው። ይዘቱ ዋሽንት ልክ ወደ ዘመናዊ ሙዚቃ ሲገባ አልከበደም። ከባድ አይደለም። የእኛ እስካሁን በቃ ፔንታ ነው የምንጫወተው። ጃዝም በለው ምንም በለው ስለዚህ ስሪታቸው ጥሩ ስለሆነ ስልጥን ብለው ስለተሰሩ አልከበደም። ለመግባት የእኛ ባህል መሳሪያዎች የሰለጠኑ ናቸው ያልኩበት ምክንያት፣ ለምሳሌ እንደ ባንድ እንደዚህ ስንሰለፍ ከባንድ ምንም ከሌላ ከዘመናዊ ባንድ ጋር ከሞደርን ባንድ ጋር ብዙ ልዩነት አይኖረውም። ለዛ ነው በደንብ የተሰሩ ናቸው ያልኩት። ማለት ግን የእኛ ደግሞ የሙዚቀኛ ደግሞ ጥረት ይፈልጋል። የኔ ጥረት ከእነሱ ጋር በደንብ ለማስሄድ ትንሽ ድፍረት ነው የጨመርኩበት ማለት ይቻላል። ከዛ ጥሩ ሆነ። ባህላዊ የሙዚቃ መሳሪያዎች እንደ ቲያትር ቤቶችና የባህል ምግብ ቤቶች ባሉ ውስን ስፍራዎች ላይ በውስን አገልግሎቶች ታጥረው መቆየታቸው እንደሚያሳስበው የሚገልጸው ባለዋሽንቱ የዘርፉን ነጻነትና አድማሱን ለማስፋት በማሰብ ከጓደኞቹ ጋር በመሆን የሙዚቃ ባንድ መስርቷል። ባህላዊ የሙዚቃ መሳሪያዎችን በራሳቸው ቀለም እየቃኙ ለማስተዋወቅ አልመው የመሰረቱት መሶብ ባንድ ስለሚሰራቸው የሙዚቃ ስራዎች የባንዱ ጠንሳሽ ጣሰው ወንድም ያብራራል። እንደ ሙዚቀኛ የፈለግነውን ሀሳብ አሬንጅ አድርገን የፈልግነውን ሀሳብ አራምደን ምን አይነት ባንድ ልንመሰረት እንችላለን የሚል ሀሳብ ይዘን የተነሳ ነው። ደግሞም ተሳክቶልናል። ከዛ በኋላ ከቲያትር ቤት ጓደኞቻችን ልምድ እየወሰድን ከዛ ከክለቡም ልምድ እየወሰድን የራሳችንን ቀለም ለመፍጠር ሞከርን። ከተመሰረተ እንግዲህ ሁለት ሺህ አራት ላይ ነው የተመሰረተው። ለብዙ አመት የኔ ስም ነበር። በጣጣ ሰው ወንድም ነበር የሚል የባንዱ ስም ማለት መውሰብ ሆኖ። ግን በኋላ እየተለማመድን በደንብ እያደግን ስራ መስራት ስንጀምር ምናምን ፒ ኤል ሲ ያደርግ ነው ማለት ነው። መውሰብ የሙዚቃ ቡድን ሀላፊነቱ የተወሰነ የግል ማህበር ነው፣ እንደ ድርጅት ለማድረግ ስለምናስብ፣ ከዛ አልበሞች ሰራን። ቅድም እንዳልኩ ጥሞና ና ሀይለ ጊዜ፣ ከዛ ሰዎች ጨመረን፣ ኦፊስ አልኖረን ምናምን ብዙ ነገር አሁን ይሄ ቤት የኛ ቤት ነው። ሙዚቃ ማዕከል ከፈትን። ማታ ማታ እኛም እንጮታለን፣ ሌሎች ባንዶችም እጮታሉ። የሬስቶራንት አገልግሎት እንሰጣለን እና ግጥም መጻፍ ማስመረቅ ምናምን የመሶብ ባንድ አባላት በባህል ሙዚቃ መሳሪያዎች የጀመሩትን የጋራ ስራ በባንድ ምስረታ ብቻ አላበቆም። መሶብ የተሰኘ የሙዚቃ ማዕከልም ከፍተው የተለያዩ አገልግሎቶችን በመስጠት ላይ ይገኛሉ። አሁን እንግዲህ ይሄ ሙዚቃ ማዕከላችን አለ ሞሰ ሙዚቃ ማዕከል የኢቨንት ቦታ ነው። በነገራችን ላይ አንድም ቅድም ያልኩን አይነት ኤቨንቶች ማቅረቢያ እያጣን እየጠበበ እየጠበበ ሲመጣ ነው ወደዚህ ለምን የራሳችን ቦታ እንፈጥርም የሚል የገባ ነው። እዚህ ቅዳሜ ቅዳሜ እንጮታለን፣ ሮብና ቅዳሜ እንጮታለን። በሳምንት ሁለት ቀን እንጫወታለን ማለት ነው። እንደ ሬስቶራንትም ነው እንዳልኩ እና የሮቡ ለምሳሌ ጃም ሴሽን ነው ሮብ። ማን ማለት ማንም ሰው መጥቶ ጃም ማድረግ ይችላል። ጀማሪም ሊሆን ይችላል፣ ታዋቂም ሊሆን ይችላል። ለምሳሌ ለጀማሪዎቹ ማይክ መስጠት፣ እድል መስጠት፣ ለከደሞ ልምድ ያላቸው ደግሞ ሲሆኑ ደግሞ ለሌላው ልምድ ያቸውን ያካፍላሉ። እየዘፈኑ እኛ እናጅባለን። ሙዚቃ መሳሪያ የምትጫወትም ከመጣ ይገባል፣ መድረክ ይሰጣል። የሙዚቀኞች ምሽት ልትለው ትችላለ ባጭሩ። ከቀጣይ ሰፋ አድርገን ሌሎች፣ አርብ አርብ ጃዝ አለ። ነጋሪት ባንድ የሚባል ባንድ ሶሱን እየሰራን ነው፣ የቱር ፕሮሰሶች እያደረግን ነው። ያላለቀ አልበም አለ እሱን እየሰራን ነው። አንዳንድ ጊዜ እናስተምርበታለን፣ አንዳንድ ጊዜ ደግሞ ለሌሎች ኢቨንት ቦታ እንሰጣለን። አሁን የውጭ መድረክ ሰፊ ስለሆነ ትልልቅ ኢቨንቶች ማካሄድ ስለሚቻል የሙዚቃ ኢቨንቶች ክፍት ነው ቦታችን። ኮላቦሬሽን የሚባል ኢቨንት ከጃፓን ሙዚቀኞች ጋር ሰርተናል እዚህ ግቢ ውስጥ ከአሜሪካ ሙዚቀኞች ጋር ሰርተናል። ምንድን ነው ከአርጀንቲና ሙዚቀኞች ጋር ሰርተናል። ከሌሎችም ከፈረንሳይ ሙዚቀኞች ጋር ሰርተናል። ኮላብሬሽን የሚባል ፕሮጀክት አለን፣ እንደ ባንድ ከሌሎች ጋር ቀላቅሎ የመስራት ፕሮጀክት። ከዋሽንት ሙያ ባለፈ ድምፃዊም የሆነው ጣሰው ወንድም ስለ ቀጣይ እቅዱ ሲያወጋ፣ አልበም አለ፣ በነገራችን ላይ የድምፅ አልበም። ያው ብዙም አይደለም ግን ወደፊት መቀጠል አይቀርም። በእርግጠኝነት አሁንም ሰራለው አንዳንድ አንዳንድ መድረክ ላይ አቋርጭ ተያያዥ ነው። ለምሳሌ ቴክኒክ ማወቅ፣ ቅኝት ማወቅ ምናምን ምናምን አብሮ ነው። እየሰለጠነ ነው የምትሄደው ልክ ዋሽንት ላይ ላይ ስሰለጥን ድምጽ ላይ ሰለጥ ተያያዥ ስለሆኑ ማለት ነው። እና በደም ገፋበት ይመስለኛል በደም አንድ ቀን አልበም ሰራ ይመስለኛል። የዋሽንቱ ትንፋሽ ውበት አለ። የትንፋሽ ውበት ገና ወራት ከተወጣ በአመት አንድ የዋሽንት አልበም የመልቀቅ ሀሳብ ነው ያለኝ ሁለተኛውን ጀምሬ ያለሁ። አብሮት ያደገውን የዋሽንት ሙያ አጉልቶ በማውጣት አሁን ያለበት ደረጃ ላይ ለመድረስ ብዙ ውጣውረዶችን ማለፉን የሚገልጸው ጣሰው ወንድም ጥረት የስኬት ምንጭ እንደሆነች ከተሞክሮ ያስረዳል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።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 በኢንስተግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ የአሜሪካ ድምፅ ቪኦኤ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል ይህ ወር የዓለም የሰብአዊነት ቀን የሚከበርበት ነው ሲል የዕለቱ ርዕሰ አንቀጽ መልእክቱን ይጀምራል ቀኑ በዓለም ላይ ለደህንነታቸው ከፍተኛ ስጋት ባለባቸው በጣም አስቸጋሪ በሆኑ ቦታዎች የሚሰሩትን ሁሉም የሰብአዊ እርዳታ ሰጪ ሠራተኞች በየቀኑ ለሚከፍሉት መሥዋዕትነት ክብር ለመስጠት መልካም አጋጣሚን የሚፈጥር ስለ መሆኑም ይገልጻል። በዓለም በጣም ተጋላጭ ለሆኑ ጭንቀት ላይ ላሉ ሕዝቦችም እርዳታና ፎይታን ይሰጣሉ። እናም ዩናይትድ ስቴትስ ሰብአዊ እርዳታ ሰጪ ሠራተኞች ላላቸው ቁርጠኝነት፣ ርኅራይና ሰብአዊነት ክብር ትሰጣለች ይላል ርዕሰ አንቀጹ። የሰብአዊ ቀውሶች በጣም ብዙ ሰዎችን ለጉዳት መዳረጋቸውን ቀጥሏል የሚለው ርዕሰ አንቀጹ፣ ምንም እንኳን የበለጠ አደገኛ ቢሆንም ለከባድ ችግር ምላሽ ለመስጠት የሰብአዊ ሥራው አሁንም በጣም አስፈላጊ ስለ መሆንም ይገልጻል። በእርግጥ ባለፈው ዓመት 280 የሰብአዊ እርዳታ ሰጪ ሠራተኞች ከራሳቸው ይልቅ ሌሎችን አስቀድመው ሲንከባከቡ ተገድለዋል፣ ያለው ርዕሰ አንቀጹ ይህም በሰብአዊ እርዳታዎች ላይ እጅግ የከፋው ዓመት ሆኖ ተመዝግቧል ብሏል። ቀውስ ውስጥ ባሉት እንደ ሱዳን፣ ጋዛ፣ ዲሞክራቲክ ሪፐብሊክ ኮንጎ እና በሌሎችም አካባቢዎች እነዚህ የሰብአዊ እርዳታ ሰራተኞች የህይወት አድን እርዳታ በጣም ለሚያስፈልጋቸው መድረሱን ለማረጋገጥ ግጭት ባለባቸው ጭምር በአስቸጋሪ ሁኔታዎች ውስጥ ነው እንደሚሰሩም ገልጿል። ይህ ተግባራቸውም በአስቸጋሪ ሁኔታ ውስጥ ያሉ ማህበረሰቦችን ከመደገፍ ባለፈ ይበልጥ ሰላሙና ደህንነቱ የተረጋገጠ ዓለም እንዲኖርም አበርክቶ እንዳለው ገልጿል። ዩናይትድ ስቴትስ አሁንም ከሰብአዊ እርዳታ ሰጪ ሰራተኞች ጎን ለመቆምና ህይወትን ለማዳን እንዲሁም በዓለም አቀፍ ደረጃ የሰዎችን ስቃይ ለማቃለል የሚያስችሉ ድጋፎችን መስጠቷን በቁርጠኝነት ለመቀጠል ዝግጁ መሆኗንም በርዕሰ አንቀጹ ተመላክቷል። ለዚህም ነው በአውሮፓውያኑ 2023 ዩናይትድ ስቴትስ ወደ 15 ቢሊዮን ዶላር የሚጠጋ የሰብአዊ ድጋፍ የሰጠችው ያለው ርዕሰ አንቀጹ። በዘንድሮ ዓመትም በዓለም ላይ ታይቶ በማይታወቅ ደረጃ ያደገውን ፍላጎት ለማዳረስ እንዲቻል የድጋፍ መጠኑ እንዲጨምር መደረጉን ገልጿል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው ዩናይትድ ስቴትስ ሰብአዊ ቀውሶችን ለመፍታትና ግጭቶችን በተቀናጁ ዓለም አቀፍ ምላሾችና በዲፕሎማሲያዊ ተሳትፎ ለመፍታት ቁርጠኛ ነች ሲሉ መናገራቸውንም ርዕሰ አንቀጹ ጠቅሷል። በግጭቶች ውስጥ ለሰብአዊ እርዳታ ሰጪ ሠራተኞች አፋጣኝ ደህንነቱ የጠበቀና ያለምንም እንቅፋት የሚደርሱበት ሁኔታ እንዲኖር የጠየቁት ብሊንከን ይህም እርዳታን የሚሹ ሰዎችን በቀላሉ እንዲደርሱ ያስችላቸዋል ማለታቸውን ገልጿል። በአሁኑ ጊዜ ወደ 300 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታና ጥበቃ የሚያስፈልጋቸው በመሆኑ ዩናይትድ ስቴትስ ለዚህ ድጋፍ ያላትን ጽኑ ቁርጠኝነት ታረጋግጣለች ያለው ርዕሰ አንቀጹ በዓለም ዙሪያ እያደጉ ያሉ የሰብአዊ ፍላጎቶችን ለመቅረፍ ዓለም አቀፍ አጋሮች የሚያደርጉትን አስተዋጽኦ እንዲያጠናክሩ ማሳሰቧንም ትቀጥላለች ብሏል። የብሔራዊ ደህንነት ምክር ቤት ቃል አቀባይ ሻንሳ ቤት አብረን በመስራት ስፍር ቁጥር በሌላቸው ሕይወቶች ላይ ትርጉም ያለው ሕይወት አድን ለውጥ ማምጣት እንችላለን ማለታቸውን በመጥቀስ የዕለቱ ርዕሰ አንቀጽ ጽሑፉን አጠናቋል።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 አድማጮች የሀሙስ ምሽት ዝግጅታችንን ከማጠናቀቃችን በፊት የምሽቱን ዋና ዋና ዜናዎች አሰማችኋለሁ። የትግራይ ጊዜያዊ አስተዳደር የአዲስ ሽሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለሁ ብሏል። በመንግስታዊ መዋቅሩ ላይ ማስተካከያ እያደረገ መሆኑን ያስታወቀው የትግራይ ጊዜያዊ አስተዳደር የአዲስ ኃላፊዎችን ምደባ ጨምሮ የጊዜያዊ አስተዳደሩን ተግባራት የሚያደናቅፉ አካላትን በሕግ ጠይቃለው እንቅፋት ከመፍጠር ይቆጠቡ ሲል አስጠንቅቋል። የጅምላ ግድያ ማሰቃየትና አስክሬንን መቆራረጥን ጨምሮ ሌሎች የጦር ወንጀሎች በሱዳን ሁለቱ ተፋላሚ ወገኖች ፈጽመዋል ሲል የሰብአዊ መብት ድርጅት ሂማን ራይትስ ዋች ዛሬ ሐሙስ አስታውቋል። እንግሊዝ ፍልሰተኞችን የማስወጣት ስራዋን አጠናክራ እንደምትቀጥል አስታወቀች። የእንግሊዝ መንግስት ከኢትዮጵያ የተሰደዱትን ጨምሮ መደበኛ ያልሆኑ ፍልሰተኞች የሚላቸውን ከአስራ አንድ ሀገራት የገቡ ፍልሰተኞችን ከሀገር የማስወጣቱን ስራ በከፍተኛ ደረጃ እንደሚጨምር ዛሬ አስታውቋል። የሀገር ውስጥ ጉዳይ ሚኒስቴር የግል ኮንትራክተሮች ፍልሰተኞች ወደ መጡበት ሀገር በመመለስ ስራ ላይ እንዲሰማሩ ማስታወቂያ አውጥቷል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ ናት ዋና አዘጋጅ ቆንጅታዬ እንዲሁም ፕሮግራሞቹን ሳስተናግድ ያመሸሁት ደረጀ ደስታ ነኝ ከእናንተ መልካም